የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ አብራኛለች። ሰላም እንደምናመሻችሁ። የዛሬው ታህሳስ 5 2009 ዓ.ም የጋቢና ቪዮኤ ዝግጅታችን በርካታ ጉዳዮችን ይዟል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነፃነትን በማፈን ሰብአዊ መብትን ገድቧል ሲል ሪፖርት አወጣ። የኢንተርኔት መስመር አፈናው ነበር እና አፈና ኢትዮጵያ ከነበረው ፕሮቴስት ጋር አብሮ መሄድ እና ያን ፕሮቴስት እንዲሁም ለማቆም እና ለመከላከል በተለይ ደግሞ በፕሮቶች ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን አላማ የነበረው መስለሱ ነገሮች እንዳሉ የሚያሳይ ነው። አቶ ፍስሀ ተክሌ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ነው። የኢትዮጵያ መንግስትም በዚህ ላይ ምላሽ አለው። በመጀመሪያ ሪፖርቱ የአንድ ወገን ሪፖርት ብቻ ነው የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀባዩትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው፣ ሚዛናዊነት የሚጎለው ሪፖርት ነው። አቶ መሐመድ ሰኢድ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብ ግንኙነት ኃላፊ ናቸው። ሰማያዊው ፓርቲ በአባሎቼ ላይ ከፍተኛ ችግር እየደረሰብኝ ነው አለ። እስካሁን አንድም ሰው የተለቀቀ የለ አንድም ሰው የሚያዘው ግን እኛ እስካሁን እስከወቅ ነው ድረስ በየቦታው መዋቅር አለ። የደወሉ ይነግረናል። የፓርቲ አባል ስለሆነ ብቻ ነው የሚያዘው። አዲስ የተመረጡት የሰማያዊው ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በጠበቃ ተጎበኙ። በዚህ ላይ ዘገባ ከደረሰን ከአዲስ አበባ ይኖረናል። ሙዚቃም ሰዓት ከበቃል። ሌሎች ዘገባዎችንም እናካትታለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ላየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ ዜናውን የማቀርበው መስታወት ነኝ። የጋቢና የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ወራሪዎቹ ኃይሎች ህንፃውን በአስቸኳይ ለቀው እንዲወጡም ጥሪ አቅርበዋል። ዛሬ ረቡ ይፋ የሆነው የድርጅቱ ዋና ጸሐፊ ቃል አቀባይ መግለጫ እንዳመለክተው የጋምቢያ ወታደራዊ ኃይል ሰላማዊ የስልጣን ሽግግር የሚያሰናክል ምንም አይነት ተጨማሪ እርምጃ እንዳይወስድ አስቸኳይ ጥሪ ቀርቦለታል። እንደ አውሮፓውያን አቆጣጠር ታህሳስ አንድ ቀን በተካሄደው በጋምቢያው ምርጫ ውጤት መሰረት ፕሬዝዳንት ያይሃ ጀማ ስልጣናቸው ለተፎካካሪያቸው አዳማ ቦሮው እንደሚያስረክቡ ቃል ገብተው ሲያበቁ በኋላ ግን የምርጫ ኮሚሽኑ ስህተት ፈጽመዋል በሚል ምክንያት እምቢ ማለታቸው አይዘነጋም። እንዲያውም ትላንት ማክሰኞ የጋምቢያው ገዢ ፓርቲ የምር የምርጫ ውጤቱ ውድቅ እንዲያደርገው ለጠቅላይ ፍርድ ቤቱ መመሪያ መስጠቱ ይታወቃል። በላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ የሚመራ የአራት የምዕራብ አፍሪካ ሀገሮች የልዑካን ቡድን ትላንት ወደ ጋምቢያ ሄዶ ከሚስተር ጃሜ ጋር መገናኘቱም ይታወቃል። ፕሬዚዳንት ሰርሊፍ ከተልኳቸው ሲመለሱ በሰጡት ቃል ጉዳዩ የሚመለከታቸው አካላት ሰላማዊ የስልጣን ሽግግር ለማከናወን ቃል መግባታቸውንና ዝርዝር ሁኔታው ደግሞ በዚህ ሳምንት ማብቂያ ገደማ ናይጄሪያ ዋና ከተማ አቡጃ ላይ በሚካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ማህበረሰብ በመጻረቃን ኢኮዋስ ስብሰባ ላይ ውይይት ይደረግበታል ብለዋል። የሶሪያ መንግስት ኃይሎች አሌፓ ከተማ ውስጥ በአማጽያን ቁጥጥር ስር የቀረውን ክፍል ለማስመለስ በሚያደርጉት ጥረት የጭካኔ ተግባር መፈጸምን እንዲያቆሙ ሩሲያ ተጽዕኖ እንድታደርግባቸው ዓለም አቀፍ ማህበረሰብ እየጠየቀ ነው። የቅርቡ በቅርብ የደረሱ ዘገባዎች እንደሚሉት የመንግስት ኃይሎች በአማጽያኑ ተይዞ በነበረው ምስራቃዊ አሌፓ ከገቡ በኋላ ብዙ ሴቶች፣ ልጆች የሚገኙባቸው ከሰማኒያ በላይ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትላንት ማክሰኞ ስለ ጉዳዩ አስቸኳይ ስብሰባ አካሂዷል። በመጨረሻም ሩሲያ ከታሊባን ጋር ያላትን የተወሰነ የፖለቲካ ግንኙነት ለመቀጠል ይፋ በማድረጓ የአፍጋኒስታን ባለስልጣናትና የምክር ቤት አባላት ቁጣቸውና ውግዘታቸውን እያሰሙ ነው። በአሁኑ ወቅት ስብሰባ ላይ የሚገኙት የአፍጋኒስታን ምክር ቤት አባሎች በጉዳዩ ላይ የሞቀ ክርክር እያካሄዱ ሲሆን አንዳንድ አባላት የሩሲያን አቋም አሳፋሪ ሲሉ ሞስኮ ከታሊባን ጋር ግንኙነቷን በመቀጠሏ ውግዘት አሰምተዋል። ታሊባንን የምትደግፈው ኢራንም ይኸው የአፍጋኒስታን ውግዘትና ተቃውሞ ደርሶባታል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ፕሮግራማችን ልመልሳችሁ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን Gabina VOA. Let's cross boundaries together. ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነፃነትን በማፈን ሰብአዊ መብትን ገድቧል ሲል ሪፖርት አውጥቷል። ሪፖርቱን በተመለከተ ጽዮን ግርማ የአለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን አነጋግራለች። ስለ ሪፖርቱ በማብራራት ይጀምራል። የተገኘው የሪሰርቹ ፋይንዲንግ ወይም ደግሞ ውጤት የሚያሳየው ነገር ምንድን ነው? ባለፉት አንድ አመታት የኢንተርኔት መስመር አፈናው ነበር። እና አፈና ከኢትዮጵያ ከነበረው ፕሮቴስት ጋር አብሮ መሄድ እና ያለ ፕሮቴስት እንዲሁም ለማቆምና ለመከላከል በተለይ ደግሞ በፕሮቴስት ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን ዓላማ የነበረው መስመሽን ነገሮች እንዳለ የሚያሳይ ነው። በዚህ መሰረት እንግዲህ ዋትሳፕ ጥራዊ ዘዴ ሜሴጅ መላኪያ መልዕክት ለመጨባቢያ ዘዴ ሙሉ ለሙሉ ኢትዮጵያ ውስጥ እንደተዘጋ የሚያሳይ ፋይንዲንግ እንዳለ በተለያዩ ጊዜያት ላይ የተወሰኑ ዌብሳይቶች በተለይ የተቃዋሚ ፓርቲ ፍሪደም ኦፍ ኤክስፕሬሽን ላይ የሚሰሩ ተቋማት ዌብሳይቶች እንደተዘጉ ኢትዮጵያ ውስጥ የሚያሳይ ውጤቶች ያሳያል ማለት ነው። በተለይ ደግሞ ተቃውሞ በረታባቸው ጊዜያት ላይ የኢንተርኔት ብሎኬዱ ወይም ደግሞ መዘጋቱ የባሰ እንደነበር የሚያሳይ ነገር አለ። አምነስቲ ኢንተርናሽናል ይሄንን ጥናት ሊያጠና የቻለበት ምክንያት ምንድን ነው? ለምን ለምን አስፈለገ ይሄንን ጥናት ማጥናት? አንደኛ ያው ኢንተርኔት የሂውማን ራይትስ መሆን ከጀመረ ቆይቷል። ኢንተርኔትና ኢንተርኔት ላይ ሰባይቸው ነገሮች ሶሻል ሚዲያ የሰብአዊ መብት ጉዳይ መሆን ከሆነ ቆይቷል፣ እና በአለም አቀፍ ደረጃም ተረጋግቷል። የተለያዩ ውድኖች ኮንቬንሽኖች አሉ፣ ስምነቶች አሉ። ስለዚህ ኢንተርኔት ማቋረጥ የሰብአዊ መብት ጥሰት ነው። በሁለተኛ ደረጃ ደግሞ ባለፈው አመት በነበረው ተቃውሞ ጊዜ ላይ በተለያዩ ጊዜ ላይ ኢንተርኔት መቆራረጥ የዌብሳይቶች ገደብ ኢትዮጵያ ውስጥ እንዳይታዩ ማድረግ በተለይ ዋትሳፕን የመከልከል ነገሮች ይታዩ ነበር። እንደምታስታውሱት በቅርብ ጊዜ እንኳን የአስቸኳይ ጊዜ አዋጁ ከወጣ በኋላ ራሱ በተለይ ሞባይል ኢንተርኔት ተቋርጦ ነበር በተለይ አማራ፣ ኦሮሚያ እና አዲስ አበባ ላይ በቅርብ ጊዜ ከዲሴምበር ግን ጀምሮ ተመልሷል። ህዳር አንድ ማለት ነው የኢትዮጵያ አቆጣጠር አካባቢ እና ከዛ ጊዜ ከመመለሱ በፊት ለሁለተር ዝም ብሎ ነበር የተዘጋው እና የነበረው ሲዘጋ ራሱ በምን ህግ መሰረት እንደሚዘጋ ግልጽነት የለውም። ለምን እንደሚዘጋ የሚታወቅ ነገር የለም። ግልጽነት የጎደለው አርቢትራሪ የሆነ እርምጃ ነበር የሚወሰድ። ከዛ በተጨማሪ ደግሞ ማን ነው የሚያደረገው ይህን ነገር ማን ቻሌንጅ ማረጊያ ደግሞ መጠየቅ የሚቻልበት ነገር ሜካኒዝም የለም። ስለዚህ ለዛ ነው አምነስቲ ኢንተርናሽናል ይሄን ጥናት ማድረግ ያስፈለገው። ግን የኢንተርኔት መቆራረጡ የሶሻል ሚዲያ ማህበራዊ ድረገጾች እና ማህበራዊ መተግበሪያዎች መቆራረጥ ላለፈው አንድ ዓመት ላይ የታየ ነበር ነው። ይህንን እንዴት ፕሩቭ ማድረግ ይቻላል የሚለውን ከኦኒጋ በመስማማት የሰራ ነው። እና ይሄ የሰብአዊ መብት ጥሰት ስለሆነ ነው አምነት ኢንቮልቭ ነው። በመጀመሪያ መግቢያህ ላይ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጸሙትን የመብት ጥሰቶችም ለማፈን ተጠቅሞበታል፣ የኢንተርኔት መዘጋቱን የሚል ነገር አንስተሃል። እነዚህ የመብት ጥሰቶች የታፈኑ ናቸው ብሎ አምነስቲ የሚያምናቸው የመብት ጥሰቶች አሁንም እየተፈጸሙ ነው የሚል ማሳያ ሪፖርት ውስጥ ተካቷል። የአሁኑ ለምሳሌ ምንድን ነው ያለው? ለምሳሌ ከአስቸኳይ ጊዜ አዋጅ ከታወጀ በኋላ ኢንተርኔት የለም። በተለይ ኦሮሚያ፣ አዲስ አበባና አማራ ክልል ላይ ማለት ነው። በዚህ ምክንያት ያሉትን የመብት ጥሰቶች ማወቅ አልቻልንም። አይወጡም፣ እንደ በፊቱ ሪፖርቶች አይወጡም፣ ፒክቸሮች አይወጡም፣ ፉቴጅ ወይም የቪዲዮ ምስሎች አይወጡም እና ያለውን በተወሰነ ደረጃ ራሱ ገድቦታል። አሁን ያለውን በተለያዩ ጊዜያትም ላይ የነበሩትን ለመገደብ የሞከሩ ነገሮች ነበሩ። ለምሳሌ አማራ ክልል ላይ ወደ ሐምሌ መጨረሻ ላይ አካባቢ ሰልፍ በተጠራበት ጊዜ በሁለት ቀን ለሶስት ቀን ገድቦት ነበር ኢንተርኔት እንዳይኖር ማለት ነው። ልክ ካለቀ በኋላ ነው ፒክቸሮቹን የቪዲዮ ምስሎቹን መውጣት የጀመሩት እና በእኔ ግምት አሁን ቢኖር እንኳን የመብት ጥሰት ቢኖር እንኳን ለማወቅ ያልቻልንበት ምክንያት ወይም ደግሞ በሰፊው ሪፖርት መደረግ ያልተቻለው የኢንተርኔት አገልግሎት ባለመኖሩ ነው ማለት ይቻላል። እንደዚህ አይነት ሪፖርቶች ሲሰሩ የሪፖርቶች የተሰሩበት መንገድ ሁልጊዜም ጥያቄን ይፈጥራል። እንዴት ነው እነዚህ አይነት ሪፖርቶች የሚሰሩት? ትክክለኛነታቸው እንዴት ነው የሚረጋገጠው? የስሚ ስሚ ናቸው የሚሉ ጥያቄዎች አብረው ይነሳሉ። ሁልጊዜም ይሄ እነዚህ ሪፖርቶች እንዴት ነው የተሰሩት? ምን ያህል የተረጋገጡ ናቸው? ምን ያህል ሙያዊ የሆነ የምርምር ውጤት ነው? በዚህ ላይ ኡኒ የሚባለው ድርጅት የቴክኒካል ድርጅት ነው። ስለዚህ የተቆራረጡ ዌብሳይቶችን ድረገጾችን ኢትዮጵያ ውስጥ መከልከል አለመከልከላቸውን ኢትዮጵያ ውስጥ ባለው የዩአርኤል መግባት ይችላሉ አይችሉም የሚለውን ኢንቴንሲቭሊ ቼክ አድርጓል ከሰኔ ጀምሮ እስከ ጥቅምት ድረስ ማለት ነው። እና እነዚህ የተዘጉ ዌብሳይቶች እነማን ናቸው የሚለውን ቴክኒካሊ ፕሮቭ አድርጓል በሰሚ ሰሚ ብቻ ሳይሆን በራሱ ቴስት ራሱ ባደረገው ቴክኒካል ቴስቶች ነው እነዚህ ያረጋገጠው። በዚህ ምክንያት ደግሞ በእርግጠኝነት እንደተዘጉ ያረጋግጣቸው። ለምሳሌ ዋትሳፕ ሙሉ ለሙሉ እንደተዘጋ በዛ ጊዜ አረጋግጧል። ጠንካራ የሆኑ ፍንጮችን አሳይቷል እና ይሄ ቴክኒካል የሆነ ሪሰርች ነው የተሰራው በትንሽ የሚል በሌሎች ነገሮች ላይ ትንትን የመሰረተ ሳይሆን ራሱ ኡን የሚባለው ከአምነስቲ ጋር በተጠናቀቅ ያደረገው ጥናት ውጤት እንደዚህ አይነት የአምነስቲ ኢንተርናሽናልም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት አይቀበለውም። የኢትዮጵያ መንግስትም የኢትዮጵያ መንግስትን ደጋፊዎችም የኢትዮጵያን ሰላም የማይፈልጉ ድርጅቶች የሚያወጡት ሪፖርት ነው በሚል ሁልጊዜም አይቀበሉትም። እዚህ ላይ አምነስቲ ምን ይላል? አምነስቲ የኢትዮጵያን ሰላም የማይፈልግበት ምክንያት የለም። ሰላም የሚረጋገጠውም የሰብአዊ መብትን በማረጋገጥ ነው የሚል እምነት ነው ያለው። ስለዚህ ለኢትዮጵያ፣ በእኛ አመለካከት፣ በአምነስቲ አመለካከት የሰብአዊ መብቶች ላይ መስራት፣ የሰብአዊ መብቶችን ማረጋገጥ፣ የሰብአዊ መብቶችን ማስከበር የሰላም ማስከበር አንድ አካል ነው እና ስራችንን እንደሰላም ሰላም ማስከበር አንድ አካል ነው እንጂ የምናየው ሰላምን እንደ መንሳት ወይም እንደማሸበር ወይም ደግሞ ለመበጥበጥ እንደመሞከር አናየውም። ሶስቱ ላይ ሰብአዊ መብት የምናስከብረው አንደኛው ሰላም ላይ ባለው እንደምታ ነው ማለት ነው። ስለዚህ ከዚህ አንጻር አምስት ሌላ የተለየ አጀንዳ የለው ያው የተለመደ ነው። እንደዚህ አይነት መርሶች በኢትዮጵያ በኩል ከኢትዮጵያ መንግስት በኩል የሚያሳዝን ነው። ግን መታወቂያ ያለበት ነገር ሁላችንም ለኢትዮጵያ ሰላም እና ኢትዮጵያ ህዝብ ሰብይ ነው መቸዘር እንደሚሰራ ነው መታወቂያ ያለት። አምነስቲ ይሄንን ሪፖርት ሲያወጣ ምን ጠብቆ ነው የሚያወጣው? የዚህ ሪፖርት መውጣት ምን ፋይዳ አለው ብሎ ያስቦ ነው የሚያወጣው። የዚህ ፋይዳ እንግዲህ ፕራይመርሊ ለኢትዮጵያ መንግስት ነው ፕራይመርሊ ማለት ነው ይሄንን ስራ ይህን ኢንተርኔት ላይ ያለውን ኢንተርፌረንስ ማረጋገጥ እንደተቻለ እና ይሄ ደግሞ የዓለም አቀፍ ግዴታውን እንደሚችል ለማሳሰብ ነው። በዚህ መሰረት እንግዲህ ወደፊት የሚወስዳቸውን ማንኛውም ነገሮች ከዓለም አቀፍ ግቢያ በተጣጣመ መልኩ ያደርጋል ብለን እንጠብቃለን። ያሉትን የኢንተርኔት ገደቦች የኢንተርኔት ሳንሱሮች ያስተካክላል ብለን እንጠብቃለን። በሁለተኛ ደረጃ የሚመጡት እንግዲህ ዓለም አቀፍ በሰቡ እና ሌሎች ስቴክሆልደሮች ወይም ደግሞ ባለድርሻ አካላት ያለውን ችግር ተገንዝበው በኢትዮጵያ መንግስትና ሀላት ላይ አስፈላጊውን የውትወታ ስራ የፕሬዠር የማድረግ ስራ እንዲሰሩ ለማሳሰብ። በጣም አመሰግናለሁ አቶ ፍሳህ ጊዜ ስጥልኝ። አመሰግናለች። በዚህ ጉዳይ ላይ ጽዮን ግርማ የኢትዮጵያ መንግስትን ምላሽ ጠይቃለች፣ ቀጥሎ ይቀርባል። እሺ በጣም አመሰግናለሁ አቶ መሐመድ ሰይድ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ ለቃለ ምልልስ ፈቃደኛ ስለሆኑ እግዜር ስጥልን። ዛሬ አምነስቲ ኢንተርናሽናል በኢትዮጵያ በኢንተርኔት መዘጋትና በኢንተርኔት ምርመራ ላይ የሰዎች የሰብዓዊ መብት እየተጣሰ ነው። በተለይ ባለፉት አንድ አመት ውስጥ ተቃውሞ በነበረበት አመት ውስጥ የኢትዮጵያ መንግስት አንደኛ ኢንተርኔትን በማፈን ራሱ ሰዎች በኢንተርኔት ሊያገኙት የሚገባውን መብት ጥሷል፣ ሁለተኛ ደግሞ ኢንተርኔትን በመዝጋት በየቦታው የሚደረጉ የመብት ጥሰቶች ወደ አደባባይ እንዳይወጡ ከልክሏል የሚል ሪፖርት አውጥቷል። የኢትዮጵያ መንግስት በዚህ ሪፖርት ላይ ያለው ምላሽ ምንድን ነው? በመጀመሪያ ሪፖርቱ አንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀባዩትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው፣ ሚዛናዊነት የሚጎላው ሪፖርት ነው። በመሰረቱ በኢትዮጵያ የሰፈነው ስርዓት በግልጸኝነትና በተጠያቂነት አሰራር ውስጥ በዛ ማዕቀፍ ውስጥ ሆኖ የሚንቀሳቀስ መንግስት ነው። ከዛም ውጪ ለዜጎቹ ኃላፊነት የሚሰማው እንዲሁም ለዜጎቹ የሚቆረቆር ኢንተርኔት ትን ዘግቶ ይሁን ሌላ አይነት እርምጃ ወስዶ በዜጎቹ ላይ ጭቆና ለመፈጸም ምንም አይነት ምክንያት የሌለው መንግስት ነው። ስለዚህ በዚህ ደረጃ የሚያነሳቸው ችግሮች በራሱ የኢትዮጵያን ተጨባጭ ሁኔታ የሚገልጽ አይደለም ብዬ አምነስቲ ኢንተርናሽናል ግን ይህንን ሪፖርት የሰራሁት ኦኒ ከሚባል ኢንተርናሽናል የሆነ ዓለም አቀፍ የሆነ ድርጅት ቴክኒካል ነገሮችን ለምሳሌ የኢትዮጵያ መንግስት ኢንተርኔትን ዘግቷል ሲል የዋትስአፕን የተለያዩ የተቃዋሚ ድርጅት በኢንተርኔት አማካኝነት መረጃን የሚያስተላልፉ የተቃዋሚ ድርጅቶች ዌብሳይቶችን ዘግቷል። እነዚህን ቴክኒካል ነገሮች አስጠንቼ ነው ሪፖርት የሰራሁት ብሏል፣ ባነጋገር ነው ወቅት እንዴት ያውቷል። ይህ ተቋም በተደጋጋሚ የሚያወጣቸው መረጃዎች በተጨባጭ ላይ ወርዶ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባገነዘበ መልኩ ትክክለኛ እና ሐቀኛ መረጃ ይዞ ማውጣት ላይ በርካታ ችግሮች ያሉበት ተቋም እንደሆነ ይታወቃል። አሁንም ከዛ የተለየ ዋጋ የሚሰጠው ሪፖርት ነው ብዬ አላስብም። አሁን ሪፖርቱ ለምሳሌ ኢንተርኔት ተዘግቷል፣ ዋትስፕ ተዘግቷል፣ ዌብሳይቶች ድረገጾች ተዘግተዋል ይላል። አልተዘጋም። ኢትዮጵያ ውስጥ ኢንተርኔት ሁላችንም ስንጠቀም ነው የኖር ነው። ኢንተርኔት አልተዘጋም። ሞባይል ዳታ ላይ መስተጓጉሎች ነበሩ። ይህም ደግሞ መሻሻል እያሳየ ያለበት ሁኔታ ነው ያለው። ስለዚህ በተደጋጋሚ ሲያወጣቸው ከነበሩ መረጃዎችም ስንነሳ የአስቸኳይ ጊዜ አዋጁ የጣላቸው ገደቦች አሉ። እነዚህን ገደቦች በሂደት እያየ ሁኔታዎችን መሻሻል እየገመገመ ለውጦች መታየታቸውን በተጨባጭ እያየ መሻሻሎችን አድርጓል። አንዱ መገለጫ ተደርጎ የሚወሰደው አርባ አርባ ኪሎ ሜትር እና ከዛ በላይ ርቀት ሲጓዙ ዲፕሎማቶች ገደብ የተነሳ መሆኑን ከዛም ውጪ በዚህም አስቸኳይ ጊዜ አዋጅ ውስጥ ሆኖ የዜጎች ሰብአዊ መብት ለድርድር የማይቀርብ ነው፣ ኮምፕሮማይዝ አይደረግም በሚል በግልጽ ያስቀመጠበት ሁኔታ ነው ያለውና ይሄ አንድ ማሳያ ነው ብዬ ነው የማስቀምጠው። እኛም ግን አንስተን ነበር ለአምነስቲ ኢንተርናሽናል የኢትዮጵያ መንግስት እንደዚህ አይነት ምላሾችን ይሰጣል። እነዚህን ሪፖርት አያምናቸውም። ለምሳሌ የኢትዮጵያን ሰላም ለማደፍረስ የሚሰሩ ናቸው ይላል የኢትዮጵያ መንግስት ብለን ለአምነስቲ ይሄን ጥያቄ አቅርበንለት አምነስቲ ኢንተርናሽናል የኢትዮጵያን ሰላም የማደፍረስ ምንም አይነት አላማ የለውም። ነገር ግን የዜጎች መብት በተጣሰ ጊዜ የተጣሰ የዜጎችን መብት ይፋ የማድረግ አላማ ነው ያለው እና እነዚህን ሪፖርቶች የምንሰራው አንዱም ለኢትዮጵያ መንግስት ነው እንዲጠቀምበት ነው ብለዋል። የኢትዮጵያ መንግስት ከዛ አንጻር አያየውም፣ እንደዚህ አይነት ሪፖርቶችን ይጠቅመኛል ከሚል የኢትዮጵያ መንግስት በተጨባጭ ህዝቡ በየደረጃው ሲያነሳቸው የነበሩ ችግሮች በትክክል ሌጂትሜት የሆኑ ጥያቄዎች ናቸው ብሎ ተቀብሏል። እነዚህን ችግሮች ደረጃ በደረጃ ለመፍታት መንግስት ካሉበት ችግሮች መላቀቅ አለበት፣ ዜጎችን በቅንነትና በታማኝነት በአገልጋይነት መንፈስ ዜጎችን ማገልገል አለብኝ በሚል ራሱን በጥልቀት እያየ ያለበት ሁኔታ ነው ያለው። አንዴ ነው። ሁለተኛ የተለያዩ መድረኮችን በየደረጃው እስከ ታች እስከ ቀበሌ ድረስ ህብረተሰቡ በስፋት በሚገኝባቸው አካባቢዎች ጭምር ህብረተሰቡን እያወያየ ህብረተሰቡ አሉ የሚላቸውን ችግሮች በትክክል ተቀብሎ ከራሱ ከህብረተሰቡ ጋር ለመፍታት ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ችግሮችን ለመቀበል፣ ችግሮችን ለመስማት ምንም አይነት ችግር የለበትም፣ ወደ ውስጥ ለማየትም ችግሮች የሉበትም። ስለዚህ ትላልቅ የሆኑ ሰፊ የሆኑ ግሪቫንሶች ህብረተሰቡ ያነሳቸዋሉ። እነዚህ ደግሞ በደረጃ እንዴት መፈታት እንዳለባቸው ከራሱ ከህብረተሰቡ ጋር እየተመካከለ ያለበት ሁኔታ ስላለ ችግሮችን ለመቀበል በሚደረግ ግብ ግብ አይደለም የሚል ነገር ስላለ፣ በጣም አመሰግናለሁ። አቶ መሀመድ ለሰጡን ምላሽ፣ እግዜር ስጥልን። በደቡብ ወሎ አያሌ የሰማያዊ ፓርቲ አባላትና ደጋፊዎች መታሰራቸውን የፓርቲው ሊቀመንበር አስታወቁ። የእስሩ ሁኔታ በግብታዊነት የሚካሄድ በመሆኑ እጅግ ተቸግረናል ሲሉ ሊቀመንበሩ አማረዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ገራማ ወረዳ ተመሳሳይ ችግር እንዳለም የሰማያዊ ፓርቲ የዞኑ አስተባባሪ ገልጸዋል። የወረዳው የጸጥታ ኃላፊ በበኩላቸው ከህግ ውጭ የተፈጸመ ስርዓት የለም ሲሉ መልስ ሰጥተዋል። መለስካቸው አምሀ ተከታዩን ዘገባ አጠናቅሯል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚሉት የአስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላላ ከ94 የማያንሱ አባላት ታስረዋል። ከአስቸኳይ ጊዜ አዋጁ ወዲህ ደግሞ 23 አባላት እንደታሰሩና ይህንኑ ለመርማሪ ቦርዱ እንዳመለከቱ ይናገራሉ። ቦርዱም ተጣርቶ ይለቀቃሉ የሚል መልስ ከሰጣቸው በኋላ ታሳሪዎቹ ወዳልታወቀ ቦታ መወሰዳቸውን ያስታውሳሉ። እነዚህን እስረኞች አሁን ይገኛሉ በሚሉባቸው ስፍራዎችም ማንም ሰው ሊጠይቃቸው እንደማይችል አቶ የሸዋስ ይናገራሉ። እንደ ምሳሌም የፓርቲው የውጭ ጉዳይ ኃላፊ ናቸው የተባሉት አቶ አበበ አካሉን ባለቤታቸውና ልጆቻቸው እንኳን ሊያገኟቸው አልቻሉም ብለዋል። አሁን በደቡብ ወሎ ተጀመረ ያሉትን እስር ደግሞ እንዲህ ይገልጹታል። አፈሳ ነው። ደቡብ ወሎ ሀይቅ ላይ የፓርቲው አባላት፣ ደጋፊዎች ታፍሰዋል ማለት ይቻላል። ሀምሳ ሰው ነው። ለምሳሌ አንድ ቦታ ላይ የታሰረው ሀምሳ ሰው፣ አንድ ቦታ ላይ አስራ አራት ሰው፣ አንድ ቦታ ላይ ሰባት ሰው፣ የቀጠለ ነው። ከባለፈው የአስቸኳይ ጊዜ ዋጁ ነው ለማለትም፣ ሕግ ነው ለማለትም ተቸግረናል። ምክንያቱም ዝም ብሎ በግብታዊ ነው እስሩ። በምን ምክንያት ነው መጠየቅ አይቻልም። ክስ የለም፣ ምርመራ የለም። ወዳልታወቀ ቦታ ነው የሚወሰዱት። የተወሰኑት እንደውም እየፈሩ ከሰፈራቸው እየተሰደዱ ነው። አሁን የፓርቲ አባል በመሆናቸው ብቻ በቃ ከሌ ታሰረ፣ ስለዚህ ቀጣዩ እኔ ነኝ ማለት ነው እያሉ ቦታቸውን እየለቀቁ ነው እየሄዱ ያሉት አሁን እና ምንም ይሄ ነው ለማለት በአስቸኳይ ጊዜ አዋጁ ነው ሕግ ጥሰው ነው ወይ ከከሌ ጋ ተገናኝተው ነው ወይ ብሎ እንኳን አይደንቲፋይ ለማድረግ በጣም አስቸጋሪ ሆኖብናል። አቶ ሸዋስ አሁን ተፈጥሯል የሚሉት ሁኔታ በተቃዋሚ ፓርቲነት ተደራጅቶ ለመስራት እጅግ አስቸጋሪ እንደሆነ ነው የሚገልጹት። ስለዚህ ወይ በፓርቲ መደራጀት አይቻልም እዚህ ሀገር፣ ስለዚህ አቆሙ ሰርቲፊኬታቸው መልሱ ነው ማለት ያለበት መንግስት፣ ወይም ደግሞ ንጹህ የሆነውን ሰው እያጣራ መልቀቅ ነው ያለም። እስካሁን አንድም ሰው የተለቀቀ የለም። አንድም ሰው የሚያዘው ግን እኛ እስካሁን እስከወቅ ነው ድረስ በየቦታው መዋቅር አለ፣ የደወሉ ይነግረናል። የፓርቲ አባል ስለሆነ ብቻ ነው የሚያዘው። ይህንን ኢቭን ጥሳችኋል እኮ ይባሉ። ለምሳሌ አዲስ አበባ ላይ ያሉት የተለጠፈውን ስናየው መንግስትን ማጥላላት ነው የሚለው። ከዚህ በፊት 23 ሰዎች ያልኩ የተቃዋሚ ፓርቲ አባል ሆኖ አማራጭ ሀሳብ አምጥቶ የሚቃወም ሰው መንግስትን ሊያወድስ አይችልም። የሰማያዊ ፓርቲ በኦሮሚያ ክልል የምዕራብ ጉጂ ዞን አስተባባሪ አቶ በድሉ መንግስቱ ደግሞ ለፓርቲው ጠቅላላ ጉባኤ ወደ አዲስ አበባ ከመጡ በኋላ የፓርቲው አባል በመሆኔ ብቻ ቤቴ ከሕግ ውጭ ተሰብሮ ንብረቴ ተዘርፈዋል፣ ባለቤቴም በእኔ ምክንያት ታስራለች ሲሉ ይናገራሉ። በኮማንድ ፖስት ተደራጅተናል የሚሉ አካላት ከኋላ በኩል የመኖሪያ ቤቴን ሰብረው ገብተው የተለያዩ የፓርቲውን ሰነዶች እና ንብረቶች ካርኔዎች፣ እንዲሁም ባለቤቴ ጫማ ሽጣ ያስቀመጠችውን 9700 ብር እኔ ቤት ውስጥ በጥሪት ያስቀመጥኩትን ሃያ አምስት ሺ ብር ከቤት ዘርፈው ከሻንጣ ውስጥ ወስደው ሻንጣውን በታት ነው ዘርፈው፣ ቤቱን ክፍት አድርገው ጥለው ሄደዋል። ባለቤቴን ከቤተ ክርስቲያን ስትመጣ አራት ሰዓት አካባቢ ላይ ኢሰባዊ በሆነ ድርጊት እየተደበደበች እየተገፈተረች በታጣቂ ሚኒሻ ኃይል ወደ ፖሊስ ጣቢያ ተወስዳ ታስራ ነበር። በምዕራብ ጉጂ ዞን የገላና ወረዳ ጸጥታ ኃላፊ አቶ አበበ ዲከው በበኩላቸው የአቶ በድሉ ባለቤት ወይዘሮ ምስራቅ አሰፋ በቁጥጥር መዋላቸውን ባይክዱም ወንጀላውን ግን አስተባብለዋል። የተደፈረ መብትም የለም መታሰሩ ለጊዜ አሁን በሕግ ቁጥጥር ስር ነው አለችው። ምንም ተደፈራት ሰብአዊ መብትም የለም ሆነ የምናጣራው ነገር ስላለ ነው። ተጨባጭ መራጃም አለን። በተጨባጭ መራጃ ጋር ከአዋጁ ጋር ተያይዞ ወንጀለኛ በመሸሸግ እና ተፈላጉን በመደበቅ ነው እና በተጨባጭ ማስረጃም ሁሉም ነገር በተረጋገጠ ነው አሁን ጊዜ እየተጣራች ነው አለችው እንጂ እሷ ብቻ ሳይሆን ማንም እየተጣራ ያለ በአሁኑ ሰዓት ከነውጥ ጉዳይ ጋር ተያይዞ የነበሩ ሰዎችም ሁሉም እየተጣራ እንዳለ እንደ ማንኛውም ሰው እየተጣራች ነው አለችው አቶ በድሉ በባለቤታቸው ላይ የተፈጸመው በደል ይህ ብቻ እንዳልሆነና ከመጀመሪያው እስር በኋላም ስለተፈጸመው ሁለተኛ እስር ይዘረዝራሉ ሕዳር ሃያ አምስት ቀን አሁንም እሁድ ለት ነው። ስምንት ሰዓት አካባቢ በቤቱ መቶ ፈተሹ። ፈትሸው የሚያስወነጅላቸው ነገር በሚያጡበት ሰዓት ቤት ውስጥ ንግድ ፍቃድ አላት፣ ምስራቅ አሰፋ አገኘሁ የሚል የጫማ ንግድ ፍቃድ አላት። ከመደርደሪያ ላይ ዘጠና ሰባት ጫማ ዘጠና ሰባት ጥንድ ጫማዎችን በጆንያ አስጭነው ወስደው እሷንም እየገረፉ ወስደው አስረዋታል። ይሄን ይመስላል። ከፍተኛ በደል ነው የደረሰብኝ። ኢሰባዊ የሆነ አያያዝ ነው እሷ ላይም እየደረሰ ያለው። ከሰው ጋር እንዳትገናኝ ተደርጓል። ምግብ እንዳይገባላት ተደርጓል ዘመድ እንዳይጠይቃት ተደርጓል። ይህን ይመስላል። የወረዳው የጸጥታ ኃላፊ ደግሞ ይህ አልተፈጸመም ነው የሚሉት። በትም አልተሰበረም፣ የተዘረፈ ንብረትም ያለም፣ ህገወጥ ይሄ ኮንትሮባንድ ዕቃ ተይዟል። ኮንትሮባንድ ደግሞ የትም የሚያዝ ነው። ኮንትሮባንድ ጫማ ተይዟል። የተወሰነው ከቤት ውስጥ እሷ ባለችበት ተቆጥሮ ነው ሰው ባለበት። ስለዚህ ይሄ ነው ያለው እንጂ ያለ አግባብ የሌለው የተዘረፈ ለእኛም ያመለከተችው ነገር የለም። እኛም ሰው ባለበት ነው ሁሉም አካል ባለበት ነው ከተማ ውስጥ ነው ገጠርም አይደለም። ይሄ የተሳሳቴ ነው ለእናንተ የደረሰው። ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ ከአድማጮች ለቀረቡ ጥያቄዎች በሰጡት መልስ እንዳስታወቁት በአሁኑ ጊዜ ከ የተኳ ጊዜ አዋጁ ጋር በተያያዘ የታሰሩትን ሰዎች ቁጥር በእርግጠኝነት የሚያውቀው ኮማንድ ፖስት እንደሆነ መጥቀሳቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁን የጋቢና ቪኦኤ ዝግጅት ነው። አሁን በመግቢያው ላይ ወደ አስተዋወቅናችሁ ሪፖርት ነበር የምናልፈው። ነገር ግን ሪፖርቱ ከአዲስ አበባ ተጠናክሮ አልደረሰንም። የኦሮሞ ፌዴራሊስት ኮንግረስ ዶክተር መረራ ጉዲናን የተመለከተ ሪፖርት ነው። በዛሬው ዕለት ዶክተር መረራ ከጠበቆቻቸው ጋር ለሰላሳ ደቂቃ መገናኘታቸውንና ና በዚህ በሰላሳ ደቂቃ ውስጥ እጃቸው ከተያዘበት ጊዜ ጀምሮ ለአንድ ቀን በተያዙበት በማግስቱ ለአንድ ቀን ፍርድ ቤት መቅረባቸውንና ፍርድ ቤት በቀረቡበት ጊዜ መንግስትን የወከሉ ሁለት የአቃቢ ሕግ ጠበቆች አብረዋቸው መቅረቡን ከተነበበላቸው ሕግም የቀረበባቸው ክስ ጊዜ ምርመራ የቀጠሮ መዝገብ እንደሚያሳየው በጸረ ሽብር ና በአስቸኳይ ጊዜ አዋጁ በጸረ ሽብር ሕጉ በአስቸኳይ ጊዜ አዋጁ ክስ የሚመስል ክስ እንደተነበበላቸው ና ምንም ሰው በሌለበት መቅረባቸውን ነግረዋቸዋል ለጠበቆቹ እንግዲህ ይህንን ሪፖርት በተመለከተ ከምሽቱ ሶስት ሰዓት በሚኖረን የመደበኛው የቪኦኤ አማሪክ ዝግጅት ላይ ይዘን እንመልሳለን። አብረናችሁ የቆየነው መስታወት አራጋውና እኔ ጽዮን ግርማነን ግርማንን በትላንትናው እለት የድምፃዊ ኤርሚያስ አስፋው ህይወቱ አልፏል። በትላንትና ውለትም ተቀብሯል። እንግዲህ የሚታወቀው በዚህ ዘፈኑ ነው። በእርግጥ አንድ አልበም እንዳለው ይነገራል። ነገር ግን በጣም በህዝብ ዘንድ የሚታወቀው ልረሳሽ አልቻልኩም በሚለው ዘፈን ነው። ለኤርሚያስ ወዳጅ ዘመዶች ለቤተሰቦች መጽናናትን እየተመኘን እንግዲህ ለማስታወስ እስቲ ከዘፈኑ ላይ ትንሽ እንጋብዛችሁ። እንግዲህ ኤርሚያስ በዚህ ዘፈኑ ነው የሚታወቀው። በርካታ በተለይ ከፍቅር ጋር የተያያዘ ታሪክ ያላቸው ሰዎች ያስታውሷል። መስታወት፣ በዚህ ላይ አንድ ፕሮግራም በነገ ዕለት ይኖርሻል፣ ይኖረኛል። ነገ የሙያ አጋሮቹ ቀጥረውኛል። ስለሱ የስራ አመታቶች ለመንገድ ይሄ ሙዚቃ ብቻውን ለብቻ ነጠላ ሆኖ ተሰማ እንጂ የሰራው አንድ ሙሉ ሀል አልበም ነበረብን። ከነዛ ሙዚቃዎች ውስጥ ይሄ በጣም እሱን አሳውቆታል ነገ እናወራበታለን እንግዲህ እንደደረሰልን እንግዲህ ኤርሚያስ በአዳማ ወይም በናዝሬት ከተማ ነው ተወልዶ ያደገው የተለያዩ የምሽት ክለቦችና የመድረክ ስራዎችንም በዛው ከተማ በመስራት ይታወቃል በነገው እለት በእሱን በተመለከተ ፕሮግራም ይኖረናል የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ እንዲሁም በትዊተር ጋቢና ቪኦኤን ሀሽታግን ከፊት አድርጋችሁ በመጠቀም አስተያየቶቻችሁን አድርሱን። እንግዲህ መልካም ጊዜ የዛሬው ፕሮግራማችን ይኸው ነበር። በሰላም በጤናገናኝን ዲጄ ፋትሶ ነው። ቴክኒክ ያቀነባበረልን ማክቤል ነው። እኛ ማክቤል ነው የምንለው ስሙ ግን ማቅበል ነው። ማክቤል እያቤሮ ነው። ጉዟቸው የሰመረ ይሁን እያለን እንሰናበታለን። ከኤርሚያስ አስፋው ሙዚቃ ጋር እንተዋችሁ። መልካም ምሽት። በነገው ጉዞ እንገናኝ። I am sick, sick in my day